እንደምናምሽታችሁልኛል የተከበራችሁ አድማጮቼ። ብርቱካን ፈንቴ ዓለሙ በሰሜን አየርላንዱ ዓለም አቀፍ አገር አቋራጭ ሩጫ ውድድር፣ ጉቴኔ ሾኔ በትላንቱ የደቡብ ኮሪያ ማራቶን ድል ተቀዳጅተዋል። የአገር ውስጥና የውጭ የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። የቅዳሜ ዕለቱን ኢትዮጵያውያኑ ብርቱካን ፈንቴ ዓለሙና ብርቱካን አዳሙ አንደኛና ሦስተኛ በመሆን ያሸነፉበትን የሰሜን አየርላንዱን ዓለም አቀፍ አገር አቋራጭ ሩጫ አላስቀድም መሐል ገብታ በሁለተኝነት የጨረሰችው የቀድሞው አሸናፊ የስኮትላንዷ ስቴፍ ትዌል ናት። ኢትዮጵያውያኑ የሦስት ሺህ መሰናክል አዘውታሪዎች ብርቱካን ፈንቴ ዓለሙና ብርቱካን አዳሙ በዕለቱ ጥሩ ፉክክር ማሳየታቸው ተዘግቧል። የአንደኛዋ የብርቱካን ዓለሙ ጊዜም 24 ደቂቃ ከ12 ሴኮንድ መሆኑ ተመዝግቧል። በወንዶቹ አሸናፊው የዩጋንዳው ቶማስ አየኮ ነው። አየኮ በ2008 ኦሊምፒክ በ5000 ነሐስ ሜዳሊያ ተሸላሚውን ኬንያዊውን ኤድዊን ሶልን በ13 ሴኮንዶች ርቀት ነው ጥሎት የገባው። ጊዜውም 31 ደቂቃ ከ27 ሴኮንድ። ወደ ትላንቱ የደቡብ ኮሪያ ዓለም አቀፍ የማራቶን ሩጫ ውድድር ስናልፍ አሸናፊው በቦታው ታሪክ ሁለተኛውን ፈጣን ጊዜ በማስመዝገብ ድል የተቀዳጀው ኬንያዊው ዊልሰን ሎያን ሆኗል። ሁለት ዜሮ ስድስት አስራ አንድ ገብቷል። ሁለተኛና ሦስተኛ የወጡትም የኬንያ አትሌቶች ናቸው። ፌሊክስ ኬፕችርር ሁለተኛ፣ ጄኮብ ኪቤት ሦስተኛ። ከዚያ በኋላ ከአራተኛ እስከ ስድስተኛ ያለውን ስፍራ የኢትዮጵያ አትሌቶች ዳዲ ያሚ፣ ገመዳ አብርሃም ጨርቆስና ያዕቆብ ጃርሶ ወስደዋል። በሶሉ ማራቶን የሴቶቹን ግን በአንደኝነት ገብታ ያሸነፈችው ኢትዮጵያዊቷ ጉቴኒ ሾኔ ናት። ሁለት ሃያ ስድስት ሃያ ሁለት። ኪም ሶንግ ኡን ከኮሪያ ሁለተኛ፣ ዡኩን ዋንግ ከቻይና ሦስተኛ። ጉቴኒ ሁለቱንም በሁለት ደቂቃ ያህል ርቀት ቀድማ ገብታለች። ሰፊ ልዩነት ነው። ይህም በዚሁ ላብቃና ለሌላ አትሌቲክስ የሩጫ ስፖርት ዜና ወደ አዲስ አበባ ሊውሰዳችሁ ገዛይን ጽዮን መስቀል መስመር ላይ ነው። አጭር የሀገር ውስጥ እግር ኳስ ዜናም ይዟል። መቀጠል ትችላለህ ገዛሀኝ። የታላቁ ሩጫ በኢትዮጵያ አስራ ሁለተኛ የሴቶች አምስት ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በድምቀት ተከናውኗል። በውድድሩ ሁለት መቶ የክለብ አትሌቶችን ጨምሮ በአስር ሺህ የሚቆጠሩ በተለያዩ የእድሜ ክልል የሚገኙ ሴቶች፣ ሴት አምባሳደሮችና የአምባሳደር ባለቤቶች ተሳታፊ ሆነውበታል። በክለብና በግል አትሌቶች የተደረገውን ውድድር በአንደኝነት አሸንፋ የዋንጫና አስራ አምስት ሺህ ብር ሽልማት ያገኘችው የፌዴራል ማረሚያ ቤቶች ስፖርት ክለብ አባል አትሌት ገነት አብዱል አብዱልቃሪር ናት። አትሌቷ ርቀቱን ለመፈጸም አስራ አምስት ደቂቃ ሀምሳ ዘጠኝ ሴኮንድ ከዜሮ አራት ማይክሮ ሴኮንድ ወስዶባታል። የለገጣፎ ስፖርት ክለብ አባል አትሌት ማክዳ አብደላና የወንዶ ኩባንያ ስፖርት ክለብ አባል አትሌት በወንሽ የታመነ ሁለተኛና ሶስተኛ ሆነው ሰባት ሺህ አምስት መቶ መቶና አራት ሺህ ብር ሽልማት አግኝተዋል። ሦስቱ አትሌቶች ቀዳሚ ሆነው ለመፈጸም በተለይም በመጨረሻዎቹ አራት መቶ ሜትር ላይ ያሳዩት ፉክክር ለተመልካች አርኪና አስደናቂ ነበር። የተሸናነፉበት የጊዜ ልዩነትም በሦስትና በአራት ሰኮንዶች ውስጥ ነው። ውድድሩ እንደተጠናቀቀ ያነጋገርኳት አሸናፊዋ ገነት አብዱልቃድር ስለ ወደፊት እቅዷ ጠይቂያት እንዲህ ብላለች። ከዚህ የበለጠ ጠንክሬ ሰርቼ ጥሩ ውጤት ላገሬ መምጣት ነው። ሁን በዚህ ተወዳደር ታቃለች። ውጭ ሀገር አልተወዳደርኩኝም። የአንዴ በግሌ ጀሄሮች አለኝ እንጂ ከዚህ በፊት ትልቅ ውድድሮች አልተወዳደርኩኝም። ሁለተኛ የወጣችው አትሌት ማክዳ አብደላ ራሷን በአጭሩ እንዲህ አስተዋውቃለች። እኔ መኪዳ አብደላ ይባላለሁ። ዛሬ ሁለተኛ ነው የወጣሁት። ታላቅ ሁለተኛ ለሁለተኛ ጊዜ ነው የረኩት። በሁለተኛ ነው የወጣኛ ብሎኛል። ለድርስ ጠንክሬ በመስራት እዘጋጅ ያለሁ ውጤት ለማብጠት። በአምባሳደር ባለቤቶች መካከል የተደረገውን ውድድር ያሸነፉት በኢትዮጵያ የዩ ኤስ አምባሳደር ባለቤት ወይዘሮ ሊላይ ወልደስላሴ ናቸው። ቁመተ ዘንካቷ ወይዘሮ ሊላይ በትውልድ ኢትዮጵያዊ መሆናቸው ነግረውኛል። በዚሁ ወደ እግር ኳስ ዜና ይሸጋገራለሁ። የደደቢት እግር ኳስ ክለብ ለአፍሪካ ኮንፌዴሬሽን ዋንጫ ያለበትን ማጣሪያ የመጀመሪያ ጨዋታ ለማድረግ ወደ ናይጄሪያ መርቶ ሁለት ለባዶ ተሸንፏል። ደደቢት ሁለት ለባዶ የተሸነፈው በናይጄሪያው ወሪ ወልቭስ እግር ኳስ ክለብ ሲሆን ከሁለት ሳምንት በኋላ ወሪ ወልቭስ ወደ ኢትዮጵያ መጥቶ ከደደቢት ጋር ያለበትን የመልስ ማጣሪያ ጨዋታ በባህር ዳር ስቴዲየም እንደሚያደርግ ተገልጿል። ከሁለቱ ቡድኖች የደርሶ መልስ ጨዋታ በኋላ በነጥብ አጠቃላይ አሸናፊ የሚሆነው ወደ ቀጣይ ማጣሪያ ይሸጋግራል ማለት ነው። የኢትዮጵያ ፕሪምየር ሊግ አንደኛውን ዙር እንዳጠናቀቀ በተለያዩ ምክንያቶች ለአንድ ወር እረፍት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታ በሳምንቱ መጨረሻ አርብ፣ ቅዳሜና እሑድ ተካሂዷል። በአዲስ አበባው አበበ ቢቂላ ላይ የተጀመረው ሁለተኛው ዙር የኢትዮጵያ ፕሪምየር ሊግ ቅዱስ ጊዮርጊስ አዳማ ከነማን፣ መከላከያ ኤሌክትሪክን በተመሳሳይ ሁለት ለባዶ አሸንፈዋል። በክልል ከተሞችም ሐዋሳ ከነማ አርባ ምንጭ ከነማን ሁለት ለባዶ፣ ወላይታ ዲቻ ዳሽን ቢራን አንድ ለባዶ፣ ኢትዮ ንግድ ባንክ ኢትዮጵያ ቡናን አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ የደረጃ ሰንጠረዡን በሀያ ስምንት ነጥብና አስራ ሶስት የጎል ልዩነት ይመራል። ሲዳማ ቡና በተመሳሳይ ሀያ ስምንት ነጥብና በስድስት ጎል በጎል ተበልጦ ሁለተኛ ነው። ወላይታ ዲቻ በሀያ አምስት ነጥብ ሶስተኛ፣ ቡና እዛው ላይ ነው ያለው በሀያ አራት አራተኛ ነው። አመሰግናለሁ ገዛኸኝ። ወደ አውሮፓ ሊጎች ስንሸጋገር በእንግሊዙ ፕሪሚየር ሊግ መሪነቱን ለመያዝ በሚደረገው ከባድ ፍልሚያ ቼልሲ ከእንግዳው ቡድን ከሳውስሃምፕተን ጋር አንድ አቻ መለያየቱ በበርንሊ ተሸንፎ በወጣው የማንቸስተር ሲቲ ቡድን ላይ የበላይነቱን ብዙም ማስፋት አልቻለም። በደረጃ ሰንጠረዡ በስድስት ነጥብ ብቻ ነው ሲቲን የሚበልጠው። ሲቲዎች ካለፉት ሦስት የሊግ ጨዋታዎች በሁለቱ ተሸንፈዋል። የቀናው ማንቸስተር ዩናይትድ ነው። በሜዳው ላይ ቶተናም ሆትስፐርን ሶስት ለዜሮ ቀጥቷል። ሌሎች ግጥሚያዎችም ተካሂደዋል። ቼልሲ በ ስልሳ አራት አንደኛ ማንቸስተር ሲቲ በ ሐምሳ ስምንት ሁለተኛ፣ አርሰናል በ ሐምሳ ሰባት ማንቼ በ ሐምሳ ስድስት ሶስተኛና አራተኛ ናቸው። በስፔን ላሊጋ የጎል ማግባት ድርቅ መጥቶት የቆየው የሪያል ማድሪዱ ኮከብ ተጫዋች ጋሬት ቤል በሌቫንቴ ላይ ሁለቱንም የማሸነፊያ ግቦች አስቆጥሮ ጥሙን አርክቷል። ሁለቱ ቲሞች ሊገናኙ አንድ ሳምንት የቀራቸው ሲሆን ባርሴሎና መሪነቱን ተረክቦ ሪያል ማድሪድን በአንድ ነጥብ እየመራ ስልሳ አምስት ነጥቦች አሉት። ሪያል ማድሪድ በስልሳ አራት ሁለተኛ፣ ቫሌንሲያ ርቆ በሐምሳ ሰባት ሶስተኛ ናቸው። የኮከብ ግባግቢነቱም ተጧጡፏል። የባርሴሎናው ሊዮኔል ሜሲ ክሪስቲያኖ ሮናልዶን በሁለት ጎሎች በልጦታል። ሜሲ ሰላሳ ሁለት ሮናልዶ ሰላሳ ጎሎች አሏቸው። በጀርመኑ ቡንደስሊጋ ሻምፒዮና ከወዲሁ የለየ ይመስላል በመሪው ባየርን ሚዩኒክ እና በተከታዩ ውልፍስበርግ መካከል ያለው የነጥብ ልዩነት አስራ አንድ ደርሷል። ሶስተኛውን በሀያ ነጥቦች ቀድሞ ሄዷል። ስልሳ አራት ነጥቦች አሉት ባየርን ሚዩኒክ። በመጨረሻም የመስክ ቴኒስ ኢንዲያና ዌልስ፣ ካሊፎርኒያ እየተካሄደ ባለው ቢኤንፒ ፓሪባስ ኦፕን በዓለም በሴቶቹ ቁጥር አንዷ አሜሪካዊት ሰሪና ዊሊያምስ ትላንት የካዛክስታኗን ዛሪያ ዲያስን 6260 በሆነ ውጤት አሸንፋ ወደ አራተኛው ዙር በቀላሉ አልፋለች። 3 53 ደቂቃ ብቻ ነው የወሰደባት። በወንዶቹ ሮጀር ፌዴረር ዲየጎ ሽቫርዝማንን በሁለተኛው ዙር ላይ 6462 በሆነ ውጤት ለመርታት ከሰሪና ዊሊያምስ በላይ ተጨማሪ 10 ደቂቃ ብቻ ነው ያስፈለገው። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።